ማህደረ ዜና። የዩጋንዳው ፕሬዝደንት ዩዌሪ ካጉታ ሙሴቬኒ በሦስት ነገሮች ይበልጥ ይታወቃሉ፦ ለረጅም ጊዜ በሥልጣን ላይ በመቆየታቸው፣ በቀልድ አዘል ንግግራቸውና ለተጋባዥ አገር መሪዎች ሳይቀር በኩራት በሚያስጎበኟቸው በርካታ የቀንድ ከብቶቻቸው። የ72 ዓመቱ አዛውንት የፕሬዝደንትነት መንበሩን ከተቆናጠጡ 31 ዓመት ቢሞላቸውም አሁንም በቃኝ አላሉም። በቀጣይ ምርጫ ስለመወዳደር ሁሉ ያስባሉ። ተሰሚነታቸው ከሀገራቸው ተሻግሮ በቀጠናውና በአህጉር ደረጃ ይዳረስ ዘንድ ጥረታቸውን ቀጥለዋል። ሙሴቬኒ የሀገራቸውን ወታደሮች ከሶማሊያ እስከ ደቡብ ሱዳን ከኮንጎ እስከ ማዕከላዊ አፍሪካ ሪፐብሊክና ኢኳቶሪያል ጊኒ ድረስ አሰማርተዋል። ኢትዮጵያና ኤርትራን ለማሸማገል ሞክረዋል። በአባይ ዙሪያ ለሚነሱ ችግሮች ዘላቂ መፍትሔ ለማበጀት ላይታች ሲሉ ቆይተዋል። የአባይ ጥረታቸውን ከግብ ለማድረስ የግብፁ ፕሬዝደንት አብዱልፈታህ ኤልሲሲ እና የኢትዮጵያን ጠቅላይ ሚኒስትር ኃይለማርያም ደሳለኝን በተናጠል ወደ ሀገራቸው ጋብዘው መክረዋል። ሁሉን አቀፍ ምክክር ለማድረግም የአባይ ተፋሰስ ሀገራት መሪዎች የሚገኙበት ጉባኤ አዘጋጅተዋል። ከአንድም ሶስቴ የተራዘመው ይህ የመሪዎች ጉባኤ ባለፈው አሙስ ሰኔ 15 በዩጋንዳዋ ኢንቴቤ ከተማ ተካሂዷል። ሆኖም እንደተጠበቀው ሳይሆን ከአስሩ የአባይ ተፋሰስ ሀገራት ውስጥ መሪዎች የተገኙት ከአስተናጋጇ ዩጋንዳ፣ ኢትዮጵያና ግብፅ ብቻ ነበር። ደቡብ ሱዳንና ሱዳን ምክትል ፕሬዝደንቶቻቸውን ሲልኩ ብሩንዲ በበኩሏ ሁለተኛ ምክትል ፕሬዝደንቷን አሳትፋለች። ኬንያ፣ ሩዋንዳ፣ የኮንጎ ዲሞክራቲክ ሪፐብሊክና ታንዛኒያ ከውሃ ጋር ግንኙነት ባላቸው ሚኒስትሮቻቸው ተወክለዋል። ታሪካዊ በሚል ቅጽል ሲጠራ የሰነበተው ይህ ጉባኤ በአባይ አጠቃቀም ዙሪያ አዲስ የማዕቀፍ ስምምነት ላይ ለመድረስ መንገዱን የሚጠርግ ነው ሲባል ቆይቷል። ሆኖም በጉባኤው ማጠናቀቂያ ላይ የታየው በተሳትፎ የተስተዋለው መቀዛቀዝ ነው። በጉባኤው ማብቂያ ተሳታፊዎቹን መሪዎችና ከፍተኛ ባለሥልጣናትን በአንድ መድረክ ደርድረው ለጋዜጠኞች ቁጥብ ገለጻ ያደረጉት ፕሬዚደንት ሙሴቬኒ የሚታወቁበትን በቀልድ የተዋዛ ንግግር ጣል ለማድረግ ሞክረዋል። This is the first summit ለአባይ ተፋሰስ ሀገራት በርዕሳነ ብሔራት ደረጃ ይህ የመጀመሪያው ጉባኤ ነው። ከፈርዖኖቹ ጊዜ ጀምሮ ምንም አይነት ጉባኤ አልነበረም። ይህ የመጀመሪያው ነው። ሙሴቬኒ የጉባኤውን ታላቅነት ለመግለጽ ቢደክሙም ስለ ውይይቱ ዝርዝርም ሆነ ውጤት ከመግለጽ ተቆጥበዋል። ከጋዜጠኞችም ምንም አይነት ጥያቄ እንደማይቀበሉ አሳውቀዋል። በጉባኤው ተነስተዋል ብለው የጠቀሱትም ቢሆን ከወራት በፊት ፕሬዚደንት አልሲሲንና ጠቅላይ ሚኒስተር ኃይለማርያምን ወደ ኡጋንዳ በጋበዙ ወቅት የአባይን ችግር ለመፍታት በመፍትሄነት የጠቆሙትን የደገመ ነው። በውይይቱ ወቅት የአባይ ተፋሰስ ሀገራትን ከሀገራትን በላይ የመጀመሪያው ዓለም ሀገራት ለማድረግ ሀሳቦች ተነስቷል። ምክንያቱም አሁንም ቢሆን እንደ ሶስተኛ ዓለም ሀገራት ነው የሚቆጠሩት። የአባይ ተፋሰስ ሀገራትን ወደ ሌላ ደረጃ ለማሸጋገር ተባብረን መስራት አለብን እንላለን። የግብጹ ፕሬዚደንት አብዱልፈታህ አልሲሲ ተመሳሳይ መልእክት ያለው ንግግር በስብሰባው ላይ አድርገዋል። የናይል ወንዝ ሊያስተሳስረን እንጂ ሊከፋፍለን አይገባም ያሉት ፕሬዚደንቱ ሀገራችንን ለመገንባትና ለማሳደግ የተፈጥሮና የሰው ሀብቶቻችንን ለመጠቀም ያለን የጋራ ፍላጎት ከልዩነቶቻችን ይልቅ የገዘፈና በጣሙን ጠቃሚ ነው ሲሉ የናይል ተፋሰስ ሀገራት በትብብር መስራት እንዳለባቸው ተናግረዋል። ትብብርን በንግግራቸው በተደጋጋሚ ቢያነሱም የሀገራቸውን አንገብጋቢ ጉዳይ አጽንዖት ከመስጠት ግን ቸል አላሉ። ግብፅ 97 ከመቶ የውሃ ፍላጎቷን ከናይል ወንዝ እንደምታገኝ አስታውሰው ሆኖም ከህዝቧ መጨመር ጋር ተያይዞ ከፍተኛ የውሃ እጥረት ችግር እንዳለባት አንስተዋል። ከህዝብ ብዛቱ የተነሳ ለአንድ ሰው የሚደርሰው የውሃ ድርሻ በዓመት ወደ 640 ኪቢክ ሜትር መውረዱን የገለጹት ፕሬዝደንቱ ሀገሪቱ በዓመት የ215 ቢሊየን ኪቢክ ሜትር ውሃ እጥረት እንዳለባት አስረድተዋል። ግብፅ ያለባትን የውሃ አቅርቦት ክፍተት ለመድፈን እስከ 80 ከመቶ የሚሆነውን አገልግሎት ላይ የዋለ ውሃ መልሳ በመጠቀም ላይ እንደምትገኝ አልሲሲ አብራርተዋል። ለዚህም ነው የግብፅ ህዝብ በውሃ ደህንነቱ ጉዳይ ላይ ተጽዕኖ የሚያመጣ ማናቸውንም ነገር በጣም በጥንቃቄ የሚይዘው ብለዋል። ፕሬዚደንቱ በንግግራቸው ኢትዮጵያን ባይጠቅሱም መልእክታቸው ግን በአባይ ላይ ግድብ እየገነባች ላለችው ኢትዮጵያ የተሰነዘረ እንደሆነ ዘገባዎች አመላክተዋል። የውሃ ደህንነት ጉዳይ ግብጽ የትብብር ማዕቀፍ ስምምነት እየተባለ የሚጠራውን የአባይ ተፋሰስ ሀገራት ስምምነት እንዳትፈርም ካደረጓት ሶስት ቁልፍ ጉዳዮች መካከል አንዱ እንደሆነ በካይሮ ዩኒቨርሲቲ የውሃ ሀብት መምህር የሆኑት ዶክተር ናዴር ኑረዲን ለዶይቼ በላይ ይናገራሉ። በጎርጎሮሳዊ ግንቦት 2010 ኢትዮጵያን ጨምሮ በአራት አገራት በኢንቴቤ የተፈረመው ይህ የማዕቀፍ ስምምነት ስለ ውሃ ደህንነት ራሱን የቻለ አንቀጽ መድቧል። በስምምነቱ አንቀጽ 14 የተፋሰሱ ሀገራት የውሃ ደህንነታቸው የተጠበቀና ዘላቂ እንዲሆን በትብብር እንደሚሰሩ ተቀምጧል። ግብጽ ጉዳዩን የምትመለከትበት መነጽር ግን የተለየ ነው። ዶክተር ናዴር የግብፅን አተያይ እንዲህ ያስረዳሉ። የኢንቴቤው ስምምነት እንደሚያስቀምጠው በላይኛው የናይል ተፋሰስ ያሉ አገራት የራሳቸውን የውሃ ደህንነት ቅድሚያ እንደሚሰጡና ቀሪውን ለታችኛው ተፋሰስ አገራት ሊተው እንደሚችሉ ያብራራል። ይህ መርህን ያልተከተለና ሕጋዊ ያልሆነ ነው። ምክንያቱም በተናጠልም ውሳኔ እያንዳንዱ ሀገር የራሱን የውሃ ደህንነት ካስጠበቀ ሁሉንም ውሃ ሊወስድ ይችላል። መሆን የነበረበት ግን በናይል ተፋሰስ ያሉትን ሁሉንም የውሃ ሀብቶች በትብብር መጠቀም ነው። ግብፅና ሱዳን የውሃ ደህንነታቸውን ለማስጠበቅ ተጨማሪ መተማመኛ በአንቀጽ 14 ካልተካተተ በሚል የትብብር ማዕቀፍ ስምምነቱን ለመፈረም አሻፈረኝ ቢሉም ሁለት ሀገራት ዘግይተው በመቀላቀላቸው የፈራሚዎቹ ቁጥር ስድስት ደርሷል። ሁለቱ የታችኛው ተፋሰስ ሀገራት በአንቀጹ ይካተት የሚሉት ንዑስ አንቀጽ የተፋሰሱ ሀገራት አሁን ያለውን የውሃ አጠቃቀምና መብት ላለመጉዳት መስማማት አለባቸው የሚል ነው። ይህ ግብፅና ሱዳንን ከሌሎች ተፋሰስ ሀገራት ያለያያቸው ሁለተኛ ነጥብ እንደሆነ ዶክተር ናዴር ይናገራሉ። በጎርጎሮሳዊው 1959 የግብፅና ሱዳን ገዢዎች በነበሩ ብሪታንያውያን የተፈረመው የአባይ ወንዝ ስምምነት ፍትሐዊ አይደለም፣ ገዢም አይደለም ሲሉ የሚከራከሩት ሌሎቹ የተፋሰሱ ሀገራት ይህን የሁለቱን ሀገራት ጥያቄ አልተቀበሉትም። የናይል ተፋሰስ ሀገራት የትብብር ስምምነት ፅንሰ ሐሳብን ይጣረሳል ሲሉ ውድቅ ያደርጉታል። የትብብር የማዕቀፍ ስምምነቱ መሻሻል እንዳለበት ስትወተውት የቆየችው ግብፅ ከኢንቴቤው ስብሰባ በፊት ስምምነቱን የሚተካ አዲስ ሰነድ ማዘጋጀቷን የሀገሬው መገናኛ ብዙሃን ዘግበው ነበር። አልሸሩቅ እንደተሰኘው የግብፅ ጋዜጣ ከሆነ ሰነዱ በዓለም አቀፍ ሕግጋት ላይ ተመስርቶ የአባይን ወንዝ አጠቃቀም መርሆች፣ መብቶችና ግዴታዎችን የዘረዘረ ነው። ከእነዚህም ውስጥ ፍትሐዊ ተመጣጣኝና በሌሎች ላይ ጉዳት የማያስከትል የውሃ አጠቃቀም እንደተካተተበት ጋዜጣው ገልጾ ነበር። የግብፅ መገናኛ ብዙሃን ሀገሪቱ አዘጋጅተዋለች ያሉትን ሰነድ በዝርዝር ቢያቀርቡም በኢንቴቤው ጉባኤ እንደዚህ አይነት አዲስ እቅድ አለመነሳቱን ዶይቼ ቬለ ያነጋገራቸው የግብፅም ሆነ የኢትዮጵያ መንግሥት ሰዎች ይናገራሉ። የግብጽ ውጭ ጉዳይ ሚኒስቴር ቃል አቀባይ አህመድ አቡ ዘይድ ግብጽ እንዲህ አይነት ሰነድ አለማቅረቧን ለዶቼ ቬለ ተናግረዋል። ይህ ሐሰት ነው። ይህ ትክክል አይደለም። እኛ ምን አይነት ማቀፍም ሆነ ሌላ ነገር አላቀረብንም። እኛ የተወያየ ነው በናይል ተፋሰስ ሀገራት መካከል ስላለ ትብብር ነው። በተለያዩ ዘርፎች ሊኖር ስለሚገባው ትብብር ማለት ነው። ምንም አይነት አዲስ የህግ ማቀፍ አልነበረም። እንዲህ የሚመስል እንኳ አልነበረም። ግብፃዊው ዶክተር ናዴር ግን አዲስ ሰነድ መዘጋጀቱን ከሀገሪቱ ባለሥልጣናት መስማታቸውን ለዶቼቨል አረጋግጠዋል። ግብፅ ሰነዱን በኢንቴቤ በተካሄደው ስብሰባ ወቅት ማስረከቧን የሚናገሩት መምህሩ የተፋሰሱ ሀገራት ሰነዱን ተመልክተው አስተያየት ለመስጠት ጊዜ እንደሚያስፈልጋቸው በመናገራቸው ጉዳዩ በቀጣይ ወር ለሚካሄደው የሚኒስትሮች ስብሰባ መገፋቱን ያብራራሉ። ከሰነዱ ሌላ ትኩረት ሳቢ የነበረው ግብፅ ናይል ቤዚን ኢኒሼቲቭ ወደ ተሰኘው ተቋም ለመመለስ እያደረገችው ያለችው እንቅስቃሴ ነው። ግብፅ የኢንቴቤው የትብብር ስምምነት መፈረምን በመቃወም የተፋሰሱ ሀገራት ከመሰረቱት ናይል ቤዚን ኢኒሽቲቭ የትብብር ተቋም ራሷን ለሰባት ዓመታት አግልላ ቆይታለች። ካለፈው መጋቢት ጀምሮ ግን የአቋም ለውጥ ማድረጓን በተቋሙ ስብሰባ ላይ በመሳተፍ አሳይታለች። ባለፈው ሳምንት በኢንቴቤ ተካሂዶ በነበረው ስብሰባ ላይም የግብፅ ወደ ተቋሙ መመለስ ጉዳይ ተነስቶ ነበር። የግብፅ ውጭ ጉዳይ ሚኒስቴር ቃል አቀባይ ውይይት እንደነበር አልካዱም። ግብፅ ከናይል ቤዚን ኢኒሽቲቭ አባልነት እና ተሳትፎ መታቀቧን በማስወገድ ላይ ተወያይተናል። የተወሰነ ውይይት ነበር፣ ግን ምንም አይነት ውሳኔ አልተላለፈም። ግብፅ የናይል ቤዚን ኢኒሽቲቭ አባልነቷን እንደገና ለመጀመር ዝግጁ መሆኗን የሚናገሩት አህመድ ነገር ግን ይህ የሚሆነው ቅድሚያ መሟላት የሚገባው ከተፈጸመ እንደሆነ ጠቁሟል። በተፋሰሶ ሀገራት መካከል ሁሉን አቀፍ የሆነ የጋራ መግባባት ካለና የቅድሚያ ማሳወቅ ስልትን አስመልክቶ ስምምነት ላይ ከተደረሰ ግብፅ ወደ ትብብር ተቋሙ ልትመለስ እንደምትችል ፍንጭ ሰጥተዋል። ቅድሚያ ማሳወቅ የሚለው ግብፅን ከሌሎች ተፋሰስ ሀገራት ከማያስማሟት ሶስት ቁልፍ ጉዳዮች አንዱ እንደሆነ ዶክተር ናዴር ይናገራሉ። ግብፅ የላይኛው ተፋሰስ ሀገራት እንደ ግድብ የመሳሰሉ ማንኛውንም ግንባታዎች በአባይ ተፋሰስ ላይ ሲያከናውኑ በቅድሚያ ማሳወቅ አለባቸው ባይነች። ይህ በትብብር የማዕቀፍ ስምምነቱ ላይ የተቀመጠውን ሀገራቱ ሌላውን በማይጎዳ መልኩ የየራሳቸውን ፕሮጀክት የማካሄድ መብት የሚጥስ ነው ሲሉ ሌሎች ሀገራት ይቃወሙታል። ግብጽ ወደ ናይል ቤዚን ኢኒሽቲቭ ለመመለስ ቅድመ ሁኔታ ካስቀመጠች እንደማይቀበሉትም ግልጽ አድርገዋል። የኢንቴቤውን ስብሰባ አስመልክቶ የኢትዮጵያን አቋም ለማወቅ በውጭ ጉዳይ መስሪያ ቤት በኩል ተደጋጋሚ ሙከራ ብናደርግም ይፋዊ ምላሽ ልናገኝ አልቻልንም። የኢትዮጵያ መንግስት በጉዳዩ ላይ መግለጫ ለመስጠት በዝግጅት ላይ እንዳለ ግን ምንጮች ገልጸውልናል። ጉባኤው ትብብርና መተማመንን የመገንባት ዓላማ ነበረው የምትለው ግብጽ ከዚያ አንጻር ስብሰባው ውጤታማ ነበር ብላለች። የዛሬው ጥንቅራችን የስካሁኑ ነበር። ተስፋ ለም ወልደየስ ነኝ። መልካም ሳምንት።